ግድያ ሲፈጽም ያሳያሉ የተባሉ በማህበራዊ ሚዲያ የተለቀቁ ቪዲዮዎች በመንግስት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምተዋል። የፌዴራልና የክልል ባለስልጣናት ግን የጭካኔ ድርጊት ብለው የገለጹትን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ ባለፈው ሐሙስ ዕለት በጽኑ አውግዘዋል። በሀሩን ማሩፍ የተጠናቀረውን ዘገባ እንግዶ ወልዲያ ትሰማናል። በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ በቪዲዮ ላይ ግድያ ያሳያል የተባለውን ድርጊት በተመለከተ ቡድኑ ተጠያቂ እንዳልሆነ አስታውቀዋል። ቪዲዮውን ተመልክቸዋለሁ። ፋኖ በዚህ የጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም። ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር ባለፈው ሳምንት ቃለ ምልልስ ያደረጉትና በኢትዮጵያ የት አካባቢ እንደሚገኙ ያላሳወቁት አቶ እስክንድር ነጋ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዝ ተናግረዋል። መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው። ይህ አዲስ ዜና አይደለም። እንዲህ አይነት የጭካኔና አሰቃቂ ተግባር በተለይም በአማራና በኦሮሞ ክልሎች ላይ ከዚህ በፊት አይተናል። እናም እንደኛ ከሆነ ይህ አዲስ ክስተት አይደለም። እንዲህ አይነት ድርጊቶች ከዚህ በፊት በኦሮሚያ ክልል እንደተፈጸሙ የሰብአዊ መብት ድርጅቶችና የዓለም አቀፍ ሚዲያ ዘግበዋል። የአማራ ተወላጅ የሆኑና ፋኖ በሚል የተደራጁ በርካታ ቡድኖች በአማራ ክልል የትጥቅ ትግል በማካሄድ ላይ ናቸው። የኢትዮጵያ መንግስትም ፋኖ የተለያዩ ቡድኖች እንዳሉት ያምናል። ካሉት የፋኖ ቡድኖች ውስጥ አንዱ ተፈጸመ ለተባለው ጥቃት እጁ እንደሌለበት በምን አወቁ? ተብለው ለተጠየቁት ጥያቄ አቶ እስክንድር ሲመልሱ ቪዲዮው መንግስት ሆን ብሎ ያቀነባበረው ነው ሲሉ ከሰዋል። ምክንያቱም እንዳልኩት እንዲህ አይነት የጭካኔ ድርጊት ተደጋግሞ ተፈጽሟል። በተደጋጋሚ የተፈጸመውን ድርጊት እንደታዘብነው ወደ መንግስት የሚያመለክት ነው። ምክንያቱም የመንግስት ወታደሮች፣ መንግስት ነው ይህን የሚፈጽመው። ይህ ሲከሰት ለመጀመሪያ ጊዜ አይደለም። በተጨማሪም የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች ቪዲዮ የተቀነባበረ መሆኑን ተናግረዋል። መንግስት ለክስተቱ ፋኖን ተጠያቂ ለማድረግ የሚያሳየውን ከፍተኛ ጥረት ስንታዘብ ለፕሮፓጋንዳ ዓላማ ብቻ የተቀነባበረ ነው ብለን መደምደም እንችላለን። አቶ እስክንድር የተጠቀሰውን ቪዲዮ መመልከታቸውን ገልጸው የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማኅበራዊ ሚዲያ ትንተና ባለሙያዎች በይፋ በሚሰጡት አስተያየት ላይ እንደሚተማመኑ አስታውቀዋል። የተጠቀሰው ቪዲዮም ለፕሮፓጋንዳ የተቀነባበረ ነው ብለዋል። ቪኦኤ በቅርቡ በማኅበራዊ ሚዲያ የተለቀቁና ሁለት የተለያዩ ሰዎች ማንነታቸው ባልተለየ ሰዎች ተይዘው የሚያሳዩ ሁለት ቪዲዮዎችን ተመልክተዋል። በአንደኛው ቪዲዮ ላይ የሚታየው ወጣት ቤተሰቦች በፋኖ እንደተገደለ ይከሳሉ። በአንደኛው ቪዲዮ ላይ የሚታየው ልጅ አባት መሆናቸውን የገለጹት አቶ አማራ አሰፋ ድርጊቱ የተፈጸመው በነሐሴ 22 2017 በደራ ወረዳ ገርቦ ቀበሌ መሆኑን ባለፈው ሳምንት ለቪዮ ተናግረዋል። ወንድ ልጃቸው መገደሉን ለቪዮ የተናገሩት አቶ አማረ ለድርጊቱም ፋኖን ተጠያቂ አድርገዋል። ልጄ የአስራ አራት ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን። ሁለቱ ቪዲዮዎች የትና መቼ እንደተቀረጹ ቪኦኤ ማረጋገጥ አልቻለም። ካለፈው ሳምንት ማክሰኞ ጀምሮ የዩኒቨርሲቲ ተማሪዎችና የክልል መንግስታት ውግዘትና ቁጣቸውን አሰምተዋል። በኦሮሚያ ክልል የሚገኙ አንዳንድ የዩኒቨርሲቲ ተማሪዎች ተፈጽመዋል የተባለውን ድርጊት በማውገዝ የተቃውሞ ሰልፍ አድርገዋል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተፈጽመዋል የተባለውን ድርጊት አስመልክተው በሰጡት አስተያየት ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው የአረመኔነት ተግባር ይህንኑ የሚያመለክት ነው። ይህ ፈጽሞ ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ሲሉ በፌስቡክ ገጻቸው ላይ አስፍረዋል። የኦሮሚያ ክልል የኮሚኒኬሽን ቢሮ በበኩሉ በቴሌቪዥን ባስተላለፈው መግለጫ በደራ ተፈጽሟል የተባለው እንግዲህ ያውግዞ የፋኖ ኃይሎችን ተጠያቂ አድርገዋል። የኦሮሚያ ክልላዊ መንግሥት በጽንፈኛ ኃይሎች የተፈጸመውን የጭካኔ ተግባር ያወግዛል የዜጎችን ደህንነት ለማረጋገጥም ይሰራል ብሏል። ከኦሮሚያ ክልል ኮሚኒኬሽን የወጣው መግለጫ የኦሮሚያም ሆነ የፌዴራል መንግሥታት ያወገዙትንና አስተያየት የሰጡበትን ድርጊት በተመለከተ የቪዲዮ ክሊፕ አላጋሩም። በፋኖ ታጣቂዎችና በፌዴራል መንግሥት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግሥት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ ማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማኅበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። የቪኦኤ የአፍሪካ ቀንድ ክፍል ከመንግሥት ኮሚኒኬሽን ሚኒስትር ለገሰ ቱሉ ከጠቅላይ ሚኒስትር ቢሮ እንዲሁም ከአማራ ክልል ባለሥልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም።